በኦሮሚያ ክልል በአንድ ጀንበር 34 ሚሊዮን ችግኞችን ለመትከል ሰፊ ስራ በዛሬው ዕለት ተከናውኗል። በችግኝ ተከላው መርሃ ግብር ላይ የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳን ጨምሮ የተለያዩ የስራ ኃላፊዎች ተገኝተዋል። ፀሐይ ላምጠው ዝርዝሩን ይዛለች። በችግኝ ተከላ መርሃ ግብሩ ላይ የተሳተፉት የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ ሀገሪቱ ካለችበት የድህነት ማቅ ለመውጣት መንግስት ህብረተሰቡን በማሳተፍ ወደ ብልጽግና የሚሻገርበትን ስትራቴጂ በመንደፍ እየሰራ ነው ብሏል። የዚህ ዕቅድ አካል የሆነው አረንጓዴ አሻራን የማኖር መርሃ ግብር የነገው ትውልድ ያለምንም ችግር ውሃ በማግኘት በመስኖ ማልማት እንዲችልና በኢኮኖሚ አስተማማኝ ደረጃ ላይ እንዲደርስ በማለም የሚከናወን ተግባር መሆኑን ተናግረዋል። አረንጓዴ አሻራ ለዛሬ ትውልድ ነው፣ ከሁሉም በላይ ደግሞ ለነገው ትውልድ ነው። የነገው ትውልድ በጥሩ አየር ውስጥ የሚኖር ውሃቶ የሚቸገር ሳይሆን በውሃ ተጠቅሞ በመስኖ አልምቶ ኑሮውን በከፍተኛ ሁኔታ የሚያሻሽል ትውልድ በለም መሬት ለም አካባቢ ለሚቀጥለው ትውልድን ያለውን የሚያስተላለፍ እንዲሆን የፌዴራል መንግስታችን በተለይ ደግሞ ጠቅላይ ሚኒስትራችን ባለፈው ዓመት ያስጀመሩትን የአረንጓዴ አሻራ መርሃ ግብር አስቀጥለን በኦሮሚያ ክልል ሶስት ነጥብ አራት ቢሊዮን ችግኝ እየተከልን እንገኛለን። አስደናቂ ተግባርም ተከውኗል። በዘንድሮ ዓመት በመላው ሀገሪቱ ለመትከል ከታቀደ አምስት ቢሊዮን ችግኞች መካከል ሶስት ነጥብ አራት ቢሊዮን ችግኞች በክልሉ እንደተዘጋጁ የኦሮሚያ እርሻና ተፈጥሮ ሀብት ቢሮ ኃላፊ አቶ ዳባ ደበሌ ተናግሯል። የዘንድሮው የችግኝ ተከላ ያተኮረው የተክሎቹ ፍሬ ለምግብነት የሚውሉ መሆኑን በማሳቸው በክላስተር የተከሉ አርሶ አደሮች ተናግረዋል። ይህም የምግብ ዋስትናን ለማረጋገጥ ጉልህ ሚና ይኖረዋል ብለዋል። ከአርሶ አደሮቹ መካከል በኦሮሚያ ክልል ሁሉም ዞኖችና ከተሞች ዛሬ ከጠዋት አስራ ሁለት ሰዓት ጀምሮ የችግኝ ተከላ መርሃ ግብር መከናወኑ ታውቋል። ለአሜሪካ ድምፅ ፀሐይ ዳምጦነኝ ከአዲስ አበባ